ዶክተር አረጋዊ በርሄ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ናቸው። የህዳሴ ግድብ የግንባታ ስራው የተጀመረበትን አስራ ሁለተኛ ዓመቱን ኤፕሪል ሁለት አስቆጥሯል። በስፍራውም የተለያዩ መሪዎች ተገኝተው ተከብሯል። ይህንኑ አስባብ በማድረግም ታላቁ የህዳሴ ግድብ ባለፉት አስራ ሁለት ዓመታት ከየት ተነስቶ የት ደርሷል ስንል ቀዳሚ መጠይቃችንን አቅርበናል። ዶክተር አረጋዊ እንዲህ ይመልሳሉ። በቅድሚያ አመሰግናለሁ አቶ ካሳሁን ለምታደርጉት ያለ አስተዋጽኦ ለሀገራችሁ አንድነት፣ ለእድገት ጥሩ ስራዎች እየተሰሩ መሆናቸው እንከታተላለን። ከዚህ በመቀጠል አሁን ያለንበት ወቅት አስራ ሁለተኛው አመት የታላቁ ህዳሴ ግድባችን አመት ነው ይሄ ደግሞ እዚህ የደረሰበት ሁኔታ ስናይ እንደሚታወቀው ብዙ ውጣ ወረዶች ነበሩ። ነገር ግን በዋናነት የኢትዮጵያ ሕዝብ አጥብቆ የያዘው ስራ ስለሆነ ብዙ ተግዳሮች ቢኖሩም ያንን ተግዳሮችን እየተወጣ እያሸነፈ አሁን ያለበት ደረጃ ማለትም ዘጠና አንድ ከመቶ በአጠቃላይ ሲታይ ዘጠና አንድ ከመቶ ግንባታውን አከናውኖ ይገኛል። ከዛም አልፎ ሁለት ተርባይኖች በማንቀሳቀስ ኤሌክትሪክ ማመንጨት ችለዋል። የግድቡ ግንባታም ወደ አራተኛው የውሃ ሙሌት እየተሸጋገረ መሆኑ መሐንዲሶቹ ይገልጹልናል። ይህም ማለት ሌሎች ተርባይኖችም እንግዲህ አስራ ሶስት ተርባይኖች ነው ያሉት በጠቅላላ። በቅርቡ ሶስተኛ ተርባይንም ይጀምራል። እንዲህ እያለ በአጭር ጊዜ ውስጥ በአንድ አመት ተኩል ባላነሰ ጊዜ እንደሚገባደድ ይጠቅሱልናል። ስለዚህ እዚህ ደረጃ ለመድረስ መላው ሕዝባችን አገር ቤትም ያለ ይሁን፣ በዲያስፖራ ያለ ይሁን ተረባርበዋል። በሁሉም መስክ ገንዘብ በማዋጣት ብቻ ሳይሆን በዲፕሎማሲው ዘርፍም ብዙ ጫናዎች ስለነበሩ እነዛን ጫናዎች ለመቋቋምና ስራው ሳይደናቀፍ እንዲቀጥል ለማድረግ ትልቅ አስተዋጽኦ አድርገዋል። ስለዚህ ያለፍነው ሂደት ብዙ ተግዳሮች ነበሩ። በተለይ ከዚህ ከለውጡ ወዲህ ደግሞ የነበሩ ድክመቶችን ታርመው አፋጣኝ ስራዎች ተሰርተው ግድቡ አሁን ያለበት ደረጃ ዘጠና አንድ ከመቶ ተገባዷል። የሚቀረን ደግሞ ትንሽ ነው። ሰሞኑን ቦንድ ሳምንት ተብሎ ተሰይሞ ከመቶ ሚሊየን ብር በላይ ለማሰባሰብ አቅዳችኋል። ይህ በምን ሁኔታ ላይ እየተከናወነ ነው? የቦንድ ማሰባሰቡ ሂደት በምን ሁኔታ ላይ ይገኛል? በጣም ጥሩ። ይህን አስራ ሁለተኛው አመት የህዳሴ ግድባችን መሰረተ ድንጋይ መጣል ምክንያት በማድረግ ህዝቡ እየሰራ ያለውን ስራ በበለጠ እንዲያጠናክር እንዲነቃቃ በጽህፈት ቤታችን ብዙ ፕሮግራሞች ተዘጋጅተው እየተካሄዱ ናቸው። ይህን ምክንያት በማድረግ አንደኛ ህዳሴ ቱር የሚባል የጽህፈት ቤታችን ሰራተኞች በየከተሞች እየተዘዋወሩ ህዝቡን ለማነቃቃት እና የጀመረውን እንዲጨርስ ለማድረግ እስካሁን ድረስ ሰባ ከተሞች እቅዱ ወደ ሁለት መቶ ከተሞች ማዳረስ ነው። ወደ ሰባ ከተሞች አዳርሰዋል እስካሁን ድረስ ከዛ በላይ የቦንድ ሳምንት ተብሎ በአጠቃላይ በሀገር ደረጃ ይህንን እቅድ እንዲጀመር በአሶሳ በቤንሻንጉል ዋና ከተማ ማለት ነው አሶሳ ላይ በታላቅ ድምቀት የቦንድ ሳምንቱን ስራ በይፋ ተጀምረዋል። ያ ደግሞ ህዝቡ እና የክልሉ አስተዳዳሪዎች በተገኙበት በዓሉን ሎንች ተደርጓል። ሌላው የስፖርት ውድድሮች የስነ ጽሁፍ ምሽቶች፣ ፓናሎች ለምሳሌ ከትናንት ወዲያ በህዳሴ ግድብ ላይ እኔም መልእክት አለኝ የሚል የሴቶች ተሳትፎው የሚያበራታታ አንድ ሰፋ ያለ ፓናል ተካሂዷል። እዚህ አዲስ አበባ ማለት ነው እና እንደዚህ የመሳሰሉ ስራዎችን አጅበው ይሄ አስራ ሁለተኛው አመት እየተከበረ ነው ያለው እንዲሁ ማክበር ብቻ ሳይሆን አብሮ ስራዎችም እንዲሰሩ በጭፈራ ብቻ ሳይሆን ተግባራዊ ስራዎችም መሬት ላይ የሚወርዱ ስራዎችም በመስራት እየተከበረ ይገኛል። ስለዚህ በአጭር ጊዜ ውስጥ ይህንን ቅድም ያጠቀስከው ወደ አንድ መቶ ሚሊየን ብር ለመሰብሰብ እቅድ ያለው ምናልባትም ከዛ በላይ ሊሄድ የሚችል ነው ብለን ተስፋ እናደርጋለን። እስካሁን ድረስ የታዩት እንቅስቃሴዎች በድሬዳዋ፣ በሰመራ አሶሳ እና በአዲስ አበባ በአሰላ አርሲ እንቅስቃሴዎች ተደርገው በርከት ያለ ገንዘብ ወደ ዘጠኝ መቶ ስልሳ ሚሊዮን ብር መሰብሰብ ተችሏል። ስለዚህ የመቶ ሚሊዮን ዕቅዳችን በቀላሉ እንደርስበታለን ብለን እንተማመናለን። ቅድም እንዳነሱት በተለይ በዚህ በህዳሴ ግድብ ግንባታ ላይ አገር ውስጥ ብቻ ሳይሆን በውጭ ሀገር የሚኖሩ የኢትዮጵያውያንና ትውልደ ኢትዮጵያውያን ርብርቦች እንደነበረ ከገንዘብም ባሻገር በዲፕሎማሲውም ዘርፍ እንደዚህ እሱንም አክሎ ያንን አንስተዋል። በታካይነትም የዚህ የህዳሴ ግድብ ቱር በሚል ሁለት መቶ ከተሞችን በቅዳችሁ ይዛችሁ ወደ እስካሁን ወደ ሰባ ከተሞች የመስሪያ ቤታችሁ አባላት እየተዘዋወ ሲያከብሩ ይገኛሉ። ይሄንኑ በተመለከተ መልሶ በውጭ ሀገርስ ተመሳሳይ የሆነ በተለያዩ ሀገራት አውስትራሊያ፣ አሜሪካ፣ አውሮፓ እንደዚህ ጉዞ በማድረግ ገለጻ በማድረግ እገዛዎችን ከዲያስፖራ ማህበረሰብ ለማሰባሰብ እቅዳላችሁ? ካልሆነስ በሌላ መልክ ተሳትፏቸው በምን መልክ በዘላቂነት ሊቀጥል ትሻላችሁ? ጥሩ ጥያቄ ነው። የተነሳ የውጭ ሀገር የሚኖሩ ኢትዮጵያውያን የዲያስፖራው እንቅስቃሴ በርትቶ እየሄደ ነው ያለው። እንዳውም ባለፈው ሁለት ወር ገደማ እዚህ አዲስ አበባ የዲያስፖራው ኮንፈረንስ ሰፋ ያለ ስብሰባ ተደርጎ ዕውቅና የተሰጠበት ቀን ነበረ። ከሁሉም ሀገሮች ውጭ የሚኖሩ ተወካዮች መጥተው ተሳትፈዋል። ከአውስትራሊያም ጭምር እንደነ አቶ አያሌው የመሳሰሉ ሰዎች መጥተው ተገኝተዋል እና አስተዋጽኦቸው አጠናክረው እንደሚቀጥሉም እዛ መድረክ ላይ ቃል የገቡበት ሁኔታ አስታውሳለሁ። እኔም ተሳታፊ ስለነበርኩ ማለት ነው። ከዚህ ባሻገር ደግሞ ባለፈው የስድስት ወር እቅዳችን ተግባር ላይ ስናውለው ከውጭ ከዲያስፖራው ቦንድ ሽያጭ የተገኘው ገቢ አሃዙ እንደሚያመላክተው አስራ ሁለት ሚሊዮን ብር ተሰብስበዋል። ይሄ አስራ ሁለት ሚሊዮን ብር ትልቅ አስተዋጽኦ ነው። በዚህ መልክም እንደሚቀጥል ቃል የገቡበት ቀን ነበረ። ያኔ ስለዚህ አክቲቭሊ ወይም ንቁ ተሳትፎ እያደረገ እንዳለ የውጭ ያለው ኢትዮጵያዊ እንገነዘባለን። ግን ከዛ በላይ ሊሄድ የሚችል ነው ብለው ጽህፈት ቤታችን ያምናል። ከዛ በላይ ለመሄድም ሰፋ ያለ ፕሮግራም ትስስር ፈጥሮ በዲያስፖራ ደረጃ ትልቅ አስተዋጽኦ እንዲያደርግ በገንዘብ ማዋጣቱ ብቻ ሳይሆን በዲፕሎማሲው መልክ ፐብሊክ ዲፕሎማሲ የምንለው መደበኛ ዲፕሎማሲውን የሚያግዝ፣ የሚረዳ የውጭ መንግስታትን የዚህ ግድብ ፍትሐዊነትና የአካባቢ ቀጠናዊ እድገት አላማ ያለው መሆኑ በምንም መልኩ የጎረቤት ሀገሮቻችንን ጥቅም የማያጎድል መሆኑ እንዳውም በአንጻሩ እነሱንም የሚጠቅም መሆኑ ለማሳመን እንዲንቀሳቀሱ ጥረት ይደረጋል፣ እየተደረገ ነው ያለው። እንዳልከውም ይህን ንቁ ተሳትፏቸው የበለጠ ጠንክሮ አመርቂ ውጤት እንዲያወጣ በጽህፈት ቤታችን በኩል እቅድ አለ። እቅዱ ተግባር ላይ የምናውልበት ብዙ ዘዴዎች አሉ። አንደኛ በኤሌክትሮኒክ ግንኙነት በማድረግ ነው። ምናልባትም በአካል ሂዶም በመገናኘት እንደ እቅድ አለ። ለተግባራዊነት ደግሞ እየሰራን ነው ያለ ነው። በዋናነት በጽህፈት ቤታችን ደረጃ ብዙ ስራዎች ፋታ የማይሰጡ ስራዎች ስላሉ እዚህ ተጠምደናል። ነገር ግን ይህንን አገባደን ወደ ዲያስፖራው ደግሞ በአካል የመንቀሳቀስ እቅድም አለን። እስከዛው ድረስ ደግሞ በኤሌክትሮኒክ ግንኙነት ስራውን እንዲቀላጠፍ እናደርጋለን። ደግሞ ሌላው አስደሳችው ነገር ዲያስፖራው ራሱ ውጭ ሀገር ያሉ ኢትዮጵያውያን ራሳቸው በራሳቸው እየተነቃቁ የሚጠበቅባቸውን አስተዋጽኦ እያደረጉ መሆናቸውንም ላሰምርበት እወዳለሁ። ዶክተር አረጋዊ በርሄ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። ህዳሴ ግድቡ ተጠናቅቆ ውጤቱን በተጨማሪ እንደሚገልጹልን ተስፋ እናደርጋለን። ከዛ በፊት እንደዚሁ እንደምንገናኝ ተስፋችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ አቶ ካሳሆን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።